የአሜሪካ ድምፅ ካነጋገራቸው ተመላሾች አንዱ የሆኑት አቶ ገብረ ሊባኖስ ኪዱ በ2013 ዓ.ም ጥቅምት ወር ላይ የሰሜን ኢትዮጵያው ጦርነት ሲቀሰቀስ እሳቸው ምዕራብ ትግራይ ብለው ከጠቀሱት አካባቢ ከ700 በላይ ሕዝብ ከቀዩ ተሰዶ ሱዳን መግባቱን ተናግረዋል። በሱዳን የትግራይ ተወላጅ ስደተኞች የሚኖሩባቸው ዑምራኩባ፣ ቱኔድባህ ቱኔድ ባህ ና ሐሻባ የሚባሉ ሦስት መጠለያዎች መኖራቸውን የገለጹት አቶ ገብረ ሊባኖስ እሳቸው ዑም ራኩባ በሚባለው መጠለያ ለሶስት ዓመት መቆየታቸውን አመልክተዋል። በዚህ መሃል የሱዳን የእርስ በእርስ ጦርነት ሲቀሰቀስ ሌላ የደህንነት ስጋት ስለተደቀነብን ዳግም ተፈናቅለን ወደ ኢትዮጵያ መጣን ይላሉ። ህገወጥ በሆነ መንገድ ባገኘነው መንገድ በሜዳው በጫካው ወደ ኢትዮጵያ ሀገራችን ለመግባት ወስነን መጥተናል። ግጭቱ ምክንያት ነው መነሻው ምክንያት። ጠቅላላው ሲታይ እዚህ የገባው እስከ አራት ሺህ በዩኤንኤችአር የተመዘገበ ከሱዳን ተመላሽ ያለ ሽሬ ብቻ ነው። ምለ በሌሎች አካባቢዎች አክሱም፣ አድዋ፣ አብያ አዲ፣ መቀሌ እና በሌላ አካባቢ አሉ። ከአንድ አመት ተኩል እስከ ስድስት ወር ነው የሚሆነው አብዛኛው። አሁን እስካሁን ድረስም የሚመጡ አሉ። የአሁኑ መንገዱ በጣም ከባድ ነው የሚሉኝ አንዳንድ ያገኛቸዋሉ። ማቃቸው የሚያቁኝ ሰዎች እስከ ሶስት መቶ ሺህ የሱዳን ገንዘብ ከፍለው ነው እዚህ ድረስ የሚደርሱት በብዙ ችግር በህገ ወጥ መንገድ ከሱዳን ተነስተን ኢትዮጵያ መተማ ከተማ ከደረስም በኋላ በዓለም አቀፉ የፍልሰት ድርጅት አይኦኤም ድጋፍ ወደ አዲስ አበባ መጣን፣ ከዛም ወደ ትግራይ አቀናን የሚሉት አቶ ገብረ ሊባኖስ፣ ሆኖም እዚያ ከስድስት ወራት በላይ ለሆነ ጊዜ እርዳታ የሚባል ነገር አላገኘንም ይላሉ። እዚህ መጥተው ደግሞ እዚህ መተን ደግሞ የምናገኘው አገልግሎት በጣም ወደ ሀገሬ ነው የመጣሁት ብለህ ራስን እስክትጠይቀው ድረስ የሚያደርግህ ነው። ምንም አይነት አገልግሎት የለም። ለአሜሪካ ድምፅ አስተያየት የሰጡት ሌላኛው ተመላሽ አቶ አማረ ገብረ ሚካኤል በሱዳን ቱኔድባህ የስደተኞች መጠለያ ጣቢያ ለሦስት ዓመት መኖራቸውን ገልጸው የሱዳኑ ጦርነት ወደ መጠለያው እየቀረበ ሲመጣ ባለፈው መጋቢት ወር 2016 ዓ ም ሀገሪቱን ለቀው መውጣታቸውን ተናግረዋል። በሱዳን የተቀሰቀሰው የእርስ በርስ ጦርነት በደህንነታቸው ላይ ስጋት በመደቀኑ ስደተኞቹ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ወደ ሀገራቸው እንዲመልሳቸው መጠየቃቸውን አስተያየት ሰጪው ተናግረዋል። ጥያቄያቸው ተቀባይነት ባለማግኘቱ ግን ለደላሎች ገንዘብ እየከፈሉ በብዙ መከራ በመተማ በኩል ወደ ኢትዮጵያ መግባታቸውን አመልክተዋል። እሳቸው፣ ባለቤታቸውና የባለቤታቸው ወላጆች በተለያየ ጊዜና አቅጣጫ ከሱዳን መጥተው ኢትዮጵያ መግባታቸውን የገለጹት አቶ አማረ ትግራይ ክልል ከደረስም በኋላ ግን ላለፉት ስምንት ወራት ትልቅ ችግር ገጥሞናል ብለዋል። የእርዳታ ቅርበተኛ የለንም ስፔሻሊ ዚጋ እንደመጣል

ነው የሚኖረው ያለው እንጂ ምንም ነገር የተሰጠው ምንም ነገር የለም። የትግራይ ክልል ማህበራዊ ጉዳይና የመልሶ ማቋቋም ቢሮ በበኩሉ የተጠቃለለ አሃዛዊ መረጃ ባይኖረኝም በተለያዩ ጊዜያት ከሱዳን የሚመለሱ ስደተኞች አሉ ብለዋል። ሆኖም በአቅም እጥረት ምክንያት ለተመላሾቹ እርዳታ ማቅረብ አልቻልኩም በማለት ገልጿል። አቶ አደራጀው ሽሻይ በቢሮው የአስቸኳይ ሰብአዊ ምላሽ አስተባባሪ ናቸው። ትክክል ነው። ዘለው ትክክል ነው። እየታገዙ አይደሉም። በከባድ ማህበራዊ ችግር ውስጥ እንዳሉ ይታወቃል። ሆኖም የክልሉ መንግስት አቅም ስለሌለው ምንም ማድረግ አልቻለም። አቶ አደራጀው ክልሉ ለተመላሾቹ እርዳታ በሚቀርብበት ሁኔታ ላይ ከዩኤንኤችሲአር እና ከፌዴራል የአደጋ ስጋት አመራር ኮሚሽን ኃላፊዎች ጋር መወያየቱን ገልጸው ሆኖም እስካሁን ምላሽ እንዳልተገኘ ተናግረዋል። የአሜሪካ ድምፅ ከፌዴራል የአደጋ ስጋት አመራር ኮሚሽን ምላሽ ለማግኘት ያደረገው ጥረት ለዛሬ አልተሳካም። በሰብአዊ እርዳታ አቅርቦት እጦት ምክንያት ከባድ ችግር ላይ ወድቀናል የሚሉት ተመላሾቹ በበኩላቸው የሚመለከታቸው አካላት ቀድሞ ይኖሩበት ወደ ነበረው ቀያቸው እንዲመልሷቸውና እስከዚያ ድረስ ደግሞ የምግብ እርዳታ እንዲሰጧቸው ተማጽነዋል። አቶ ገብረ ሊባኖስ ኪዱ በሰሜን ያለን ሰዎች የትግራይ ብሔር ተወላጆች በተቀሰቀሰው ጦርነት በጣም ተጎድተናል፣ እየተጎዳ ነው። ይበቃል። የምዕራብ ትግራይ ሕዝብ ወደ ነበረበት እንዲመለስ ሰናይ ምኞቴን ገልጻለሁ። ዩኤንኤችሲአር ባለፈው ሳምንት ጥቅምት አስራ ሶስት ሁለት ሺ አስራ ሰባት አመተ ምህረት ባወጣው መግለጫ የሱዳን ጦርነት ከተቀሰቀሰ ጀምሮ በዚያች ሀገር የሚኖሩ ኢትዮጵያውያን ወደ ሀገራቸው እየተመለሱ መሆናቸውን አውስቶ እስካለፈው ነሐሴ ወር ሁለት ሺ አስራ ስድስት አመተ ምህረት ድረስ 57600 የሚሆኑ ኢትዮጵያውያን ድንበር አቋርጠው ወደ ሀገራቸው መግባታቸውን አስታውቋል። ከነሱ ውስጥ 11700ዎቹ ቀደም ሲል በሱዳን በስደተኝነት ተመዝግበው ሲኖሩ የነበሩ መሆናቸውን ያስታወሰው ተቋሙ ወደ ትግራይ ክልል የሄዱት ስደተኞች በምዕራብ ትግራይ ወደሚገኝ መኖሪያቸው መመለስ ስላልቻሉ አሁንም በተለያዩ የክልሉ ከተሞች ተፈናቃይ ሆነው እየኖሩ መሆናቸውን አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ